Voice of America ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ስብስብ ችግሮች ነጸብራቅ ናቸው ብለዋል። ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም ሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አመሃ ዝርዝሩን ይዘዋል። ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ፣ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሦስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዷለም አራጌ እውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማህበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሐሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዷለም አራጌን ነበር የጠየኳቸው በሚገርም ሁኔታ በገዥዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዲሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው። የፖለቲካ አመራሮችም የግንቦት ሰባትም የኦነግም አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰብቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው በወደ ባሻነት በባይታወርነት ተስፋ ቆርጠው ገድለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስምን ልብን የሚሰብር ሁኔታ ነበር እና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው ከእናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው። አቶ እስክንድር ነጋ ይህንኑ ጥያቄ የመለሱት በተለየ መንገድ ነው። ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባለሁ። አትሊስት ቢያንስ ቢያንስ ከኢህአዴጉ ውስጥ የመቀልበስ አደጋ ወጥቷል። ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት ከዚህ በኋላ በፓርቲው ውስጥ በመንግስት ውስጥ የለውጡን ሂደት የሚቃወሙ መፈራገጥ ባሻገር ምንም ያመጡት ነገር የለም። ሂደታችን ለውጡ አስተማማኝ መሰረት ላይ ቆመዋል ያሉትን አሁንም ቢሆን ከፓርቲ ውስጥ ከመንግስት ውስጥ አዲሱን የኢህአዴግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም። አዲስ ከውጭ አይታየኝም። ውስጥ ስላለው ሁኔታ በዝርዝር ባላውቅም፣ በሌላው ገጽታው ደግሞ አሁን ከኢህአዴጎች የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ናቸው። አሁን ገና እዛ ደረጃ ላይ አልደረሱ፣ ግን ወደዛ ሊወስዱት የሚችሉ ናቸው። መጥፎ ምልክቶች ናቸው። አቶ አህመዲን ጀበል ደግሞ የራሳቸው አስተያየት አላቸው። ህገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናደርግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሴሌብሬት ማድረግ እና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ፣ በሽግግር መስመር ውስጥ ፍሬሙ ምንድን ነው አስተናግደን የምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋራ ይህን እንደ ምክንያት በመጠቀም የሚሆን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት እንዲሁም ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጥ ውስጡንም ታምቀው የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው። በአሁኑ ጊዜ እንግዲህ ጎልተው የሚታዩት የሰላምና መረጋጋት እጦት በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተሞላበት ግድያና የመሳሰሉት ናቸው። እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል? እርስዎ ምንድን ነው ይላሉ? እንግዲህ በዋናነት የፖለቲካውን ሂደት ካየን ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ የመጀመሪያው ምዕራፍ ብለን ወስደት፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዚያ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ ስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላም እና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል። በሚቀጥለው ምዕራፍ በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላም እና መረጋጋት አጀንዳ እንዲመለስ ከሰላም እና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደ ኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋ እና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማነው የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ። ኢትዮጵያ ውስጥ ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሄር ማንነትን ነው። እኔ ኢትዮጵያ ውስጥ የብሄር ማንነት ብቻ አይደለም ፕሮብሌም የፈጠረው ኢትዮጵያውያን። አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሄርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስርዓትም ቢሆን ጭከና የሆኑ እርምጃዎች ፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ግራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዚያም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው፣ በብሔሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሔርንም የሚያቀነቅነው ይሁን ሌሎች ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ፣ ዛሬንም ጨምሮ እና። እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ሲያዝ በዚያ ጋር ተስታኮ ብዙ ሕይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። ነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው ልክ ነው። በእርግጥ ባለፉት ሀያ ሰባት አመታት ብሄር ላይ ትኩረት ተደርጎ ብዙ ስራ ተሰርተዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሄር ላይ የሚሰራው ብሄኑን አንግልና ትኩረት አድርጎ ከፍ አድርጎ የሚያወራው ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው። ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። እንዲህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠት እና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለ ሰው ደግሞ ምን ያህል ስሜትን የያዘ ነው ትላለህ። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ መምራት ይችላሉ ብለህ የምታሰባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ ጉዳዩ ውስብስብ ነው። የብዙ አመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። የሆነ ምዕራፍ ወደ መሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ህይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማን የተወገዘ ነው። ለአቶ አምዷ አለማድራጌ ዋናው የችግሩ ምንጭ ሌላ ይመስላል። ላለፉት ሀያ ሰባት ዓመታት አብረን እንዳልተጋባን እንዳልተዋለድን የደምና ስጋ ውድ እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን እንዳልሞትን አብረን እንዳልተቀበርን አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት፣ ስለ ዘረኝነት እንደጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት። ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ ሀያ ሰባት አመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛም ይመነጭ ይመስለኛል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለመንግስት መገናኛ ብዙሃን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል። ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነጻነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለእኛ እንደ መንግስት ሸክም አይደለም ለማለት አይደለም፣ ሸክም አለው፣ ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚች ሀገር ዘላቂ ሰላም ለማምጣት ሲባል ይህን ያህል ከባባድ እርምጃዎችን እየወሰደ ነው ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው። ሰላማዊ ሰልፍ የሚጠራ ብዙ ነው። ግርግሩ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው ወጋችን ነው ተገቢም ነው። ነገር ግን ከእንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች፣ የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶቹንም የምናያቸው በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉ። በሆነ አጋጣሚ መድረክን ሲያገኙ፣ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያዩ ህዝብን የሚከፋፍል፣ የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችን የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች አገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል፣ አንዱ በአንዱ ላይ እንዲነሳሳ፣ እንዲቀሰቅስ አይደለም። ይሄንን አንፈልግም። ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የሕግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዷለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል። መቼም በእነሱ ጫማ ውስጥ ሆኖ ለማስከብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘገየት ነገር ያለ ይመስለኛል። ይግደሉ ያፍኑ ማለት አይደለም። ግን ይቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ በብዙ ሺ፣ ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬምት አድርጎ ማስተማራትና ሕዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ሕዝቡን አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ሕዝቡን ከጥቃት ሊታደገው ሊጠብቀው ይገባል እና የሕዝቡን መብት ማክበሩ ተገቢ ነው። የሰለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን የዲሞክራሲ ስርዓት ሀሳብ ሁኔታ ለማለማመድ ቀድመው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል ደም ከተቃባን በኋላ ደመነፍስ ውስጥ ከገባን በኋላ ጩኸንም ተጋርለንም አናቆመውም። አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው። ወደ ዲሞክራሲያዊ ስርዓት ምናደርገው ጉዞ ህግና ስርዓት ካልተገበረ ከዳር ልናደርሷቸው ነው። ስለዚህ ህግና ስርዓት መኖር ስርዓት አልበኝነት ማዕቀፍ ውስጥ ሰላማዊ የሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች? የትኞቹ ናቸው የፖለቲካ ጥያቄዎች የሚሉት መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልንመልሳቸው እንችላለን። የፖለቲካ ጥያቄዎችንና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አይደለም። ሰውን ማፈናቀል የፖለቲካ ጥያቄ አይደለም። ይህ የህግና አግባብ መመለስ አለበት። አይ ሽግግር ሂደቱ በምን በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው። በዛ ረገድ የፖለቲካ መርዳ ያስፈልገዋል። እና በጣም ወሳኝ ነጥብ የምለው ምንድን ነው የፖለቲካ ጥያቄዎችን እና የህግና ስራ ጥያቄዎችን መለየት አለበት። ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግስት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።